የናይጄሪያ ወታደራዊ ኃይል ቦኮ ሀራም የተባለውን ጽንፈኛ አማጽያን ቡድን እስከ መጪው የነሐሴ ወር ባለው ጊዜ አጥፈዋለሁ ሲል ቃሉን አድሷል። ይሁንና አሸባሪው ቡድን ትላንት እሁድ በአገሪቱ ሰሜን ምስራቅ ባደረሰው ሌላ ጥቃት ግን የስምንት ሰዎች ሕይወትን አጥፍቷል። የሀያ አመቷ ወጣት ሴት አጥፍቶ ጠፊ ተፈናቃዮች ከተሰባሰቡበት ስፍራ የታጠቀችውን ቦምብ ማፈንዳቷን የተዘገበው አብዛኞቹም ሴቶችና ህጻናት የሆኑበት ተፈናቃዮች ማይዱጉሪ ከተባለችው ከተማ አቅራቢያ እንደደረሱ ጥቃቱ የተፈጸመባቸው መሆኑ ተመልክቷል። የአሜሪካ ድምፁ ጀምስ ባት ያጠናቀረውን ዘገባ ዝርዝር አዳነች ፍሳ ይዛ ቀርባለች። የናይጄሪያ ወታደራዊ ቃል አቀባይ ኮሎኔል ሳኒ ኩባ ሼክ ኦስማን የናይጄሪያ ወታደራዊ ኃይል በሀገሪቱ ዜጎች እየታገዘ ፕሬዚደንት ሙሐመዱ ቡሐሪ በጠየቁት መሰረት የያዝነው አመት በመጪው ታህሳስ ወር ከማብቃቱ በፊት ቦኮ ሓራምን ለማዳከም ብቻ ሳይሆን ለማሸነፍ ሌት ተቀን እየጣረ ነው ሲሉ ከባልደረባችን ጀምስ ባቴ ጋር ባደረጉት ቃለመጠይቅ ተናግረዋል። አንዲት ሴት አጥፍቶ ጠፊ በወታደሮቻችንና በሌሎች የጸጥታ አገልግሎቶች በቦርኖ ክፍለ ሀገር ከማይዱግሪ ከተማ ወጣ ብሎ በሚገኝ የፍተሻ ቦታ ላይ ተጠለፈች እንደ ተነቃባት ስታውቅ ታዲያ በፍጥነት ፈንጂውን አፈነዳችው በጥቃቱም ስምንት ሰዎች ሲገደሉ ስምንት ቆስለዋል አብዛኞቹም ሴቶችና ልጆች ናቸው አጥፍቶ ጠፊዋ ከመኖሪያቸው በተፈናቀሉ ሰዎች መሀል ሰርጋ የገባችው በተቻለ መጠን ብዙ ሰዎችን ለመግደል ነበር ብለዋል ወታደራዊ ቃል አቀባይ ኮሎኔል ኦስማን። እስካሁን ባለው ጊዜ በተደረገው ምርመራ መሰረት አጥፍቶ ጠፊዋ ከሌሎቹ ተፈናቃዮች ጋር ተቀላቅላ ምናልባትም ማይዱጉሪ ከተማ ድረስ ዘልቃ የከፋ ጥፋት የመፈጸም ዓላማ እንደነበራት ለማወቅ ተችሏል። ቦኮ ሐራም ማይዱጉሪ ላይ በርካታ የሽምቅ ውጊያ ይዘት ያላቸው ጥቃቶች ሲያካሄድ ቆይቷል። ይሁንና በከተማይቱ የሰዎችን ሕይወት ለማትረፍ እና ንብረት ለመጠበቅ ሲባል በቂ የጸጥታ እርምጃዎች ተወስደዋል ብለዋል ኮሎኔል ኦስማን። አያይዘውም ቃል አቀባዩ አሸባሪነትንና አመፅን መዋጋት ቀላል አይደለም፣ ይሁንና ማይዱጉሪ በአሁኑ ጊዜ ተረጋግታለች ለማለት ይቻላል፣ በዛ እንደሚቀጥልም ተስፋ አደርጋለሁ ብለዋል። የቦኮ ሐራም መሪ አቡበከር ሻካው በቪዲዮ ባስተላልፈው መልእክት ቡድኑ እስላማዊ መንግስት ነኝ ለሚለው ጽንፈኛ ቡድን ታማኝነቱን እንደገለጸ አስታውቆ ነበር። የናይጄሪያ ወታደራዊ ኃይል ግን ቦኮ ሐራም በፓሪስና በባማኮ የተፈጸሙትን ጥቃቶች አይነት እዚህ ይፈጽማል የሚል ስጋት የለውም። ቦኮ ሐራም መዳከም ብቻ ሳይሆን ይሸነፋል ሲሉ ቃል አቀባዩ አስገንዝበዋል።